ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አንድ ተከሳሽ ጉዳዩን በያዛ ዳኛ ላይ እምነት ባጣ ጊዜ፣ በተለይ ትክክለኛ ፍትህ ይሰጠኛል ብሎ ባላመነ ጊዜ ያ ዳኛ ከችሎት እንዲነሳ ለማመልከት እንደሚችል በፌዴራል ፍርድ ቤቶች ማቋቋሚያ አዋጅ ቁጥር 25/88 አንቀጽ 27 አንድ ላይ አንድ ላይ ተደንግጓል። የዞን 9 ብሎገሮችና ጋዜጠኞች ተከሳሾች ጠበቃ አቶ መኮንን ናቸው። ከስፍራው የተጠናቀረ የቀጥታ ዘገባ በዕለቱ አብይ ርዕስ ይቀርባል። በሰሜናዊ ናይጄሪያ ፕሬዚዳንት ጉድላክ ጆናታን በትላንትና ሁለት የምረት ዘመቻ ያካሄዱበት ስቴዲየም ፍንዳታ ደርሶ በርካታ ሰዎች ቆሰሉ። እስላማዊ መንግስት የሽብር ቡድን ቀደም ሲል ይዞት የነበረውን የዮርዳኖስ ጦር ጄት አብራሪ ሙአት አልካሴ አስቤህን በህይወት እያለ አቃጥሎ መግደሉን የሚያሳይ የቪዲዮ መልእክት አወጣ። የሚሉት ደግሞ ከርሰ ወሬዎች ውስጥ ቀዳሚዎቹ ናቸው። ጤና ይስጥልኝ አድማጮች እንደምንላቸው አምሽታችኋል። ዛሬ ማክሰኞ ጥር 26 2007 ዓ ም ነው። የምናስተናግዳችሁን የአዲሱ አበበና አሉላ ከበደ ከአቀናባሪያችን ንጉሱ ታምሬና ከስርጭት መሐንዲሱ ረሻድ ስሚት ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የዕለቱን የዓለም ዜና በሰሜን ናይጄሪያ ፕሬዚዳንት ጉድላቅ ጆናታን በትናንትና ዕለት የምረጡኝ ዘመቻ ያካሄዱበት ስቴዲየም ፍንዳታ ደርሶ በርካታ ሰዎች ቆሰሉ። ለጥቃቱ እስካሁን ኃላፊነት የወሰደ አካል ባይኖርም እስላማዊ ጽንፈኛ ቡድኑ ቦኮ ሀራም ሊሆን እንደሚችል ተገምቷል። ዝርዝሩን ሄኖክ ሰማግዜ ያቀርባል። በጎንቤ ከተማ ስቴዲየም የደረሰው ጥቃት በሁለት አጥፍቶ ጠፊ ሴቶች እንደተከናወነና ሕይወታቸው በጥቃቱ ማለፉን የሀገሪቱ ፖሊስ ይገልጻል። ስምንት ሰዎች በጥቃቱ ቆስለው በአካባቢው በሚገኝ ሆስፒታል የሕክምና እርዳታ ማግኘታቸውን ዘገባዎች ጠቁመዋል። በዚህ ጥቃት ከቆሰሉት መካከል ሳኒ ዳሂሩ ድንገቱን እንዲህ ይገልጻል። ብስክሌቴን እያሽከረከርኩ ሳለ ድንገተኛ ፍንዳታ ሰማሁ። ነፍሴን ስቼ ተዘረርኩኝ። ከዚያ ስነቃ በሆስፒታል ውስጥ እንዳለሁኝ ተረዳሁ። የጎምቤ ግዛት የፖሊስ ቃል አቀባይ ፈውጂ ኢታጀሪ ጥቃቱ በፕሬዚዳንቱ ላይ የተነጣጠረ ነው ብለው እንደማያስቡ ገልጸዋል። ፕሬዚደንቱ እንዴት የጥቃቱ ኢላማ ይሆናሉ? አካባቢውን ለቀው ከሄዱ ቆይቶ ነው ፍንዳታው የደረሰው። ከፍንዳታው ስፍራ ርቀው ነበር ፕሬዚደንቱ። የምረጡኝ ዘመቻውን ካካሄዱበት ስፍራ አንድ ነጥብ አምስት ኪሎ ሜትር ርቆ ነው ፍንዳታው የደረሰው። ስለዚህ እንዴት ነው የጥቃቱ ኢላማ ናቸው ለማለት የሚቻለው? በናይጄሪያ የፕሬዚዳንታዊ ምርጫ ሊከናወን የቀሩት አስር ቀናት ብቻ ናቸው። የሀገሪቱ የጸጥታ ሰራተኞች የህዝቡን ደህንነት ለማስጠበቅ በስራ ላይ ቢሆኑም ሁከቱ እየጨመረ ሄዷል። በተያያዘ ዜና በመቶዎች የተቆጠሩ የቻድ ወታደሮች በእስልምና አማጽያኑ ቦኮ ሃራም የተያዙ ስፍራዎችን ለማስለቀቅ የናይጄሪያን ድንበር ተሻግረው ገብተዋል። የቻድ ሰራዊት አባላት በካሜሩን በኩል በፎቶኮል አካባቢ የሚገኘውን ድልድይ ተሻግረው ወደ ናይጄሪያዋ ጋምባሩ ከተማ ማምራታቸውን የአይን ምስክሮች ገልጸዋል። ቻድ፣ ካሜሩን፣ ኒጀር እና ቤኒን በናይጄሪያ የሚንቀሳቀሰው ቦኮ ሐራም በአካባቢው ጸጥታ የሚያስከተለውን ሁከት በጋራ ለመዋጋት ስምምነት ላይ ደርሰዋል። እስላማዊው መንግሥት የሽብር ቡድን ቀደም ሲል ይዞት የነበረውን የዮርዳኖስ የጦር ጄት አብራሪ ሙዓጥ አል ካሴ አስቤህን በሕይወት እያለ በቁሙ አቃጥሎ መግደሉን የሚያሳይ የቪዲዮ መልእክት አወጣ። አይሲስ ሙዓጥን አቃጥሎ የገደለው በአንድ ዋሻ ውስጥ መሆኑም ታይቷል። የዮርዳኖሳዊው አብራሪ መገደል ዜና የወጣው የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ምርኮኛው በጤና መመለስ ይችልበታል ብለው ተስፋ ጥለውበት የነበረውን አዲስ ጥሪ እንዳስተላለፉ ነው። ዩናይትድ ስቴትስ ውስጥ ለጉብኝት የሚገኙት የዮርዳኖስ ንጉሥ አብደላም ጉብኝታቸውን አቋርጠው ወደ አገራቸው ለመመለስ እየተዘጋጁ መሆኑ ታውቋል። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ይህንን የሙአጥን ግድያ አስመልክተው ለጋዜጠኞች ድንገት ለቀረበላቸው ጥያቄ ሲመልሱ አይሲል እያካሄደ ያለው ማንኛውም ርዕዮተ ዓለም እየከሰረ መሆኑን ያሳያል። እኛ የምንነጋገረው ስለ ሰው ጤናና በጎነት ነው። አይሲስ እየሰራ ያለው ደግሞ ለጥፋት ነው ብለዋል። ፕሬዝዳንት ኦባማ አክለውም ንቃታቸውን በእጥፍ እንደሚያጠናክሩ የተፈጠረው ዓለም አቀፍ ጥምረት አይሲልን ለማዳከምና ብሎም ለማሸነፍ ጥረቱን እንደሚቀጥል ተናግረዋል። የአልጃዚራው ጋዜጠኛ ሙሐመድ ፋሃሚ የግብፃዊ ዜግነቱን ውድቅ ካደረገ ወይም ከተወ በኋላ ከስር ሊለቀቅ እንደሚችል ተገለጠ። እርምጃው ግብፅ ውስጥ ከአራት መቶ ቀናት በላይ የታሰረውን ፋሃሚን ለመልቀቅ ምቹ ሁኔታ እንደሚፈጥር ተመልክቷል። ፋሃሚ ከሌሎች ሁለት የስራ ባልደረቦቹ ጋር እንደ አውሮፓውያን የዘመን አቆጣጠር በታህሳስ ሁለት ሺ አስራ ሶስት የታሰረው ህገወጡን ሙስሊም ብራዘርሁድ ወይም ሙስሊም ወንድማማችነትን ረድታቸዋል በሚል ተከሰው እንደሆነ ይታወቃል። ፋህሚ የሁለት ሀገሮች ማለትም የግብጽና የካናዳ ዜግነት ያለው መሆኑም ተገልጧል። የካናዳ የውጭ ጉዳይ ሚኒስትሩ ጃን ቤርድ ትናንት ሰኞ ማምሻውን በሰጡ ቃል የፋህሚ መፈታት የማይቀር ነበር ብለዋል። ቀደም ሲል የግብጽ ባለስልጣናት ፒተር ጌስቴ የተባለውን የአልጃዚራ ጋዜጠኛ ወደ አገሩ አውስትራሊያ እንዲመለስ አድርገዋል። ሶስተኛው ግብፃዊ ሰው ባህር ሙሐመድ አስር ዓመት እስራት ተፈርዶበት አሁንም እዚያው ወይን ይገኛል። ይህም ከፋሃሚና ከጌስቴ በሶስት ዓመት ብልጫ ማለት ነው። የተባበሩት መንግስታት ድርጅት የዓለም ምግብ ፕሮግራም የሚያሰራጫቸውና የእርዳታ እህል ያለባቸው እሽግ ሳጥኖች ሶሪያ ውስጥ ያለው የእስላማዊ መንግስት አርማ ተለጥፎባቸው በየማህበራዊ ገጾቹ ላይ መታየታቸው እጅጉን እንዳሳሰበው ደብሊው ኤፍ ፒ ማለት የዓለም ምግብ ፕሮግራም አስታወቀ። ለሶሪያ ቀውስ የተቋቋመው የድርጅቱ ማለት የWFP አስቸኳይ ክልላዊ አስተባባሪ ሙአናድ ሃዲ በሰጡት ቃል ሶሪያ ውስጥ ለተፈጠረው ቀውስ ማስወገጃ በብዙ ችግር የተገኘውን ይህን የምግብ እርዳታ በእንዲህ ያለ መልኩ መጠቀም ተስፋ አስቆራጭ ነው ብለዋል። በውዝግቡ ለተጠመዱ ወገኖች ሁሉ ማሳሰብ የምፈልገው መሰረታዊ የሰብአዊ መብት ጥበቃ መርህን እንዲያከብሩና የምግብ አቅርቦቱን ወደ ተጎዱ ወገኖች ለማድረስ እንዲተባበሩ ነው ሲሉም ተማጽነዋል። ራሱን እስላማዊ መንግስት ብሎ የሚጠራው አይሲስ ወይም አይስል በሚሊዮኖች በሚቆጠሩ የሶሪያና የኢራቅ ሕዝብ ውስጥ መካከል ይዞታውን ማጠናከር ይፈልጋል። እናም የታዋቂ የዓለም አቀፍ የሰብአዊ እርዳታ ሰጪ ድርጅቶችን አርማ በመውሰድ ምግብ ለማሰራጨት መሞከሩ ደግሞ እውነተኛ ወይም ሕጋዊ መንግስት መሆኑን ለማሳመን ከሚያደርጋቸውና ከተጋለጠባቸው ሙከራዎቹ አንዱ ነው። ምስራቅ ዩክራይን ውስጥ የሚገኙ ባለስልጣናት እንዳስታወቁት በዩክራይን ወታደሮችና በሩሲያ መራሹ ተገንጣይ ቡድን መካከል በተቀሰቀሰ አዲስ ውጊያ ቢያንስ ስምንት ሲቪሎች ተገደሉ። ቢያንስ ሀያ ሁለት ሰዎች የቆሰሉበት ይህ አዲስ ጦርነት ባለፉት ሀያ አራት ሰዓታት መካሄዱንም የኪቭና የሽምቅ ተዋጊዎቹ ባለስልጣናት ተናግረዋል። በሁሉም አካባቢዎች ተዘዋውር ያለው ሁሉንም ነገር ተቃጥሏል። ይህም የምታየው ልብሴ እንኳ ተቃጥሏል። ምንም የተረፈን ነገር የለም። ይህ በእንዲህ እንዳለ ዩክራይን ከተገንጣዮች ጋር ለምታካሄደው ጦርነት ዩናይትድ ስቴትስ ጦር መሳሪያ ለመስጠት ገና እንዳልወሰነች ነው የተነገረው ቃል አቀባዩ የንሳኪ በእለታዊው የውጭ ጉዳይ ሚኒስትር ገለጻቸው ዛሬ ለጋዜጠኞች ሲናገሩ ዩክራይንን የማስታጠቁ ጉዳይ ለውይይት የቀረበ ወይም ከአጀንዳ ውጭም ይሆን አይደለም ብለዋል። ውሳኔ ያልተሰጠበት ገና በቀጣይነት የተያዘ አጀንዳ እንጂ ሩሲያ ዩክራይን ውስጥ በወሰደችው እርምጃ ምክንያት ምዕራባውያን የጣሉባት ማዕቀብ ችግር ፈጥሯል የሚሉ አንድ ሶስተኛ ሩሳውያን ብቻ ናቸው ሲል አንድ ሩሲያ ውስጥ በነጻነት የሚንቀሳቀስ የህዝብ አስተያየት መስጫ መስሪያ ቤት ያካሄደው ጥናት አመልክቷል። ጥናቱን ያካሄደው ሌቫዳ ሴንተር የተባለው መስሪያ ቤት እንዳስቀመጠው ማዕቀቡ መጠነኛ ችግር ፈጥሯል የሚሉ 27 ከመቶ፣ በጣም ከባድ ችግር ፈጥሯል የሚሉ ደግሞ 7 ከመቶ ናቸው። ነገር ግን ድምፅ ከሰጡት መካከል ደግሞ 37 ያህሉ ማዕቀቦቹ ምናልባት መጠነኛ ችግሮችን ቤተሰቦቻችን እና በራሳችን ላይ ሊፈጥሩ ይችላሉ ሲሉ አስር ከመቶ የሚሆኑት ደግሞ በጣም ከፍተኛ ችግር ሊፈጥሩ ይችላሉ ነው የሚሉት። እንደ አውሮፓ አቆጣጠር ካለፈው ጥር 23 እስከ 26 የተካሄደው ጥናት ውጤት ይፋ የሆነው ዛሬ ማክሰኞ መሆኑም ታውቋል። በመጨረሻም ኩባ የቀድሞውን ፕሬዝዳንት የፊደል ካስትሮን ፎቶግራፎች ለመጀመሪያ ጊዜ ይፋ አወጣች። ካስትሮ ካለፈው ነሐሴ ጀምሮ መታመማቸውና የጤንነታቸው ሁኔታ ማሽቆልቆሉ በሰፊው እየተወራ ባለበት ወቅት ነው ኩባ የቀድሞውን ፕሬዝዳንት ፎቶግራፎች ትናንት ሰኞ ይፋ ያደረገችው። በኮሙኒስት ፓርቲው ጋዜጣ ግራንማ ላይ በወጣውና ባለፈው ወር የተነሳ ነው በተባለው ፎቶግራፍ ላይ ካስትሮ በመኖሪያ ቤታቸው ውስጥ ከአንድ የተማሪዎች መሪ ጋር ሲነጋገሩ ያሳያል። ባለፈው ወር ከሚስተር ካስትሮ ጋር የተገናኘውና የብራዚል ዜግነት ያለው አንድ መንፈሳዊ ሰው በሰጠው ቃል የቀድሞ መሪ ሰውነታቸው እርግጥ ቀንሷል፣ ነገር ግን በጤንነት ደረጃ ጥሩ ሁኔታ ላይ ናቸው ብሏል። ካስትሮ እንደ አውሮፓ አቆጣጠር በ2006 ዓ.ም ነው በጤንነታቸው መታወክ ምክንያት ስልጣናቸውን ለትንሽ ወንድማቸው ራውል ካስትሮ ያስረከቡት። ከዚያ ወዲህ ብዙም ይፋ የማይወጡትና መግለጫ የማይሰጡት ካስትሮ ለመጨረሻ ጊዜ በአደባባይ የታዩት ልክ የዛሬ ዓመት ነው። በቅርቡ ዩናይትድ ስቴትስ ከኩባ ጋር እንዲመሰረት የወሰደችውን የፕሬዝደንት ባራክ ኦባማ ውሳኔ ካስትሮ መደገፋቸውም ተገልጧል። አድማጮች ዜናው አበቃ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዲሱ አበበ በአለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 እና በ25 ሜትር ባንድ ባጭር ሞገድ እንዲሁም በናይልሳት እስከ ምሽቱ አራት ሰዓት ይቀጥላል። ቆየት ብለው ከሚሰሙት ቅንብሮች እስኪ አንዱን ለቅምሻ እናሰማለን። ዋነኛው ማንኳረፍ ቢሆንም ሌሎቹ ግን ብዙ ሰዓት አልጋ ላይ ተኝተው ከአስር እስከ አስራ ሁለት ሰዓት ለሊት አጥፍተው ነገር ግን ሲነሱ አንድ ሰዓት የተኙ ያህል እንኳን እንቅልፍ ወይ የማጣጠም የሌላቸው ሁል ጊዜ በድካም የሚመላለሱ ጠዋት ሲነሱ ከአልጋ ለመውረጥ ከፍተኛ ጫና ያለባቸው ራስ ምታት፣ እንደዚሁም አፍ የመድረቅ ቀኑም ደግሞ በጣም ከፍተኛ ድካምና ስራ እንደ መወጣት የሚቸገሩ ብሎም ካገኙት ቅጥፈታዊ አጋጣሚ ሁሉ እንቅልፍ የሚያሸልባቸው መኪና እንኳን የቀይ መብራት አቁሟቸው የሚተኙ ብዙ ሰዎች እንዳሉ ነው የምንረዳው። ይህን በሚመስሉ መንገዶች ይቀር ዶክተር ደረጀ ሳህሌ ናቸው ከፍተኛ የማንኳረፍ ችግር ያለባቸው በእንቅልፍ ላይ ሳሉ ድንገት ትንፋሽ አጥሯቸው የሚናጡበትን ስሊፕ አፕኒያ የተሰኘ የሕመም ሁኔታ መለያዎች ካስረዱበት የተወሰደ ነው። በዚህ ችግር ሳቢያ የሚመጣውን የማስታወስ ችሎታ መቀነስ አስመልክቶ በደረሰን አድማጭ ጥያቄ መነሻነት ዳግም ለሁለተኛ ዙር የመፈተሽ እድል ያገኘውን ይህን የጤና እክል የተመለከተው ቅንብር በሁለተኛው አጋማሽ ይቀርባል። አሁን ታዲያ የአፍሪካ ዋንጫ ልዩ ዘገባ። የአፍሪካ ዋንጫ እግር ኳስ ውድድር ወደ ፍጻሜው ቢቃረብም አጓጊነቱ የቀጠለ ይመስላል። ሶሎሞን ክፍሌ ከእውቁ የስፖርት ሰው ፍቅሩ ኪዳኔ ጋር እስከ ፍጻሜው የውድድሩን ልዩ ልዩ ገጽታዎች ማሳየት ይቀጥላል። ነገ ይመለሳሉ። ለአሁን ግን ሰሎሞን ክፍሌንና እንግዳውን ፍቅሩ ኪዳኔን እናመሰግናለን። አሁን ወደ ዛሬው ቀዳሚ የፕሮግራማችን የዕለቱ አብይ ርዕስ እንደምና ምሽታችሁ ድኛል። የተከበራችሁ አድማጮቼ ኢኳቶሪያል ጊኒ ሰላሳኛውን የአፍሪካ እግር ኳስ ዋንጫ ውድድር ከሞሮኮ ተረክባ በአጭር ጊዜ ውስጥ ለማስተናገድ ስትወስን ውድድሮቹ ከመጀመራቸው በፊት ቲሞቹንና አዘጋጆቹን ያሳሰቡ ሁለት አብይ ጉዳዮች ነበሩ። እነርሱም ሜዳዎቹ ሁሉንም ግጥሚያዎች ሳይበላሹ ሊያጫወቱ ይችላሉና ውድድሮቹ በእርግጥ ብዙ ተመልካቾችን ያገኛሉ ወይ የሚሉ ነበሩ። አሁን ለግማሽ ፍጻሜ እስኪደርሱ በምድብ ማጣሪያውና በጥሎ ማለፉ ውድድሮች የታዩ አዝናኝና አልፎ አልፎም ድንቅ የተባሉ ግጥሚያዎች ለሁለቱም ጥያቄዎች የሰጡት ምላሽ አዎን የሚል ነው። የመጫወቻ ሜዳዎቹ ዓለም አቀፍ ደረጃቸውን እንደጠበቁ ናቸው። የትኬት ሽያጩም ጤናማ ነው። ለዚህም ነው አራቱም የሩብ ፍጻሜ ጥሎ ማለፍ ውድድሮች ባታና ማላቦ ከተሞች ወደሚገኙ ሰፋፊና ብዙ ተመልካች ወደሚይዙ ስታዲየሞች እንዲዛወሩ የተደረገው። አድማጮች በዘንድሮ የአፍሪካ እግር ኳስ ዋንጫ ውድድር ኮከብ ሊባሉ የሚገባቸው ተጫዋቾች እነማን ናቸው? ጠንካራ ቲሞችስ የትኞቹ ይመስሏቸዋል? ከተጫዋቾች የኢኳቶሪያል ጊኒው ፌሊፔ ኦቮኖ፣ የአልጄሪያው ራይስ ቦሊ በረኞቻቸው ተደናቂዎች ናቸው። በተከላካይ መስመር የአይቮሪ ኮስቱ ኮሎቱሬ፣ ከመሃል አከፋፋዮች የጊኒው ኢብራሂማ ትራኦሬ ከተሰለፉት ሁሉ አስተዋይ ሁሌም አደገኛና ለሽልማት የሚበቃ ተብሏል። ከአጥቂዎች የኮንጎው ቲቪ ቢፉማ ተወዳዳሪ አልተገኘለትም። የጋናው አሳሞ አጊያን በአልጄሪያ ላይ ያስቆጠራት ብቸኛ ግብ ቲሙን ከሞት አትርፏል። ጠንካራ ከተባሉ ቲሞች ውስጥ አንዱ ጋና ሆኗል። አይቮሪ ኮስትም ለዋንጫ ፍጻሜ ከሚደርሱ መካከል አንደኛው ሊሆን እንደሚችል ተገምቷል። ባለፈው ቅዳሜ በሩብ ፍጻሜው ወሳኝ ግጥሚያ ወቅት ዛሬም ድረስ እያነጋገረ ያለውን አነታራኪ የፍጹም ቅጣት ምት ለኢኳቶሪያል ጊኒ ሰጥቶ ጠንካራውንና በቀላሉ አሸንፎ ለግማሽ ፍጻሜ ሊደርስ የሚችለውን የቱኒዚያ ቡድን እንዲሸንፍ ያደረገው ዳኛ ምን ደረሰ ከዛሬው የአቶ ፍቅሩ ኪዳኔ አስተያየትና ትችት አንደኛው ነው። በቀጥታ ወደ ማላቦ ኢኳቶሪያል ጊኒ ልውሰዳችሁ። አቶ ፍቅሩ የዴሞክራቲን ኮንጎ ሪፐብሊክ ፕሬዚዳንት ጆዜፍ ካቢላ ተገማታት ኮትዲቯር ጋር ለፍጻሜ ግማሽ የሚጋጠመው ቡድናቸው ለማበረታታት ኤኳቶሪያል ጊኔ ገብተዋል። አዲስ አበባ የተከናወነውን የአፍሪካ መሪዎች ጉባኤ ንቀው ኳስ ጨዋታ ለማየት ወደ ኤኳቶሪያል ጊኔ መምጣታቸው ስሙሀት ጸጊ ቤት ታዛቢዎችን አስገርመዋል። ኤኳቶሪያል ጊኔና ኪኒዚያን ግጥሚያ በመምራት ረብሻ የፈጠረው የሞሪሽስ ዳኛ ወደ ሀገሩ ተመልሷል። ዳኛው ወደ ጡረታ መላክ አለበት በማለት የሞሄ ጠጅቤት ያቀረበውን ሀሳብ የአፍሪካ ኮንፌዴሬሽን ፌዴሬሽን በመቀበሉ ደስታቸውን ገልጸዋል። የጨዋታ ጊዜ እስከዚህም አልተሻሻልም። በፍጻሜ ሩብ የተጋጠሙት ቡድኖች ከሀምሳ ሦስት ደቂቃ በላይ አልተጫወቱም። ኮንጎ ኪንሻሳ ከኮንጎ ብራዛቪል አርባ ስምንት ደቂቃ፣ ኤኳቶሪያል ጊኒ ከቱኒዚያ ጋር ከመቶ ሀያ ደቂቃ ውስጥ ሰባት ደቂቃ፣ ጋና ከጊኔ ሀምሳ ደቂቃ ኮንት ዲቯር ካልጄሪ አምሳ አራት ደቂቃ ብቻ ነው። ነገ እና ተነገ ወዲያ የሚካሄዱትን ሁለት የፍጻሜ ግማሽ ግጥሚያዎችን የሚመሩት ዳኞች ተመርተዋል። ኮት ዲቯር እና ኮንጎ ኪንሻሳን የሚያጫውተው የካሜሩኑ ተወላጅ ኒያ አሊዩም ሲሆን ጋና እና ኢኳቶሪያል ጊኒን ደግሞ የጋቦኑ ተወላጅ ኤሪክ ካስታን። አቶ ፍቅሩን አመሰግናለሁ። አትርሱ፣ አስታውሱ፣ የግማሽ ፍጻሜው ነገና ከነገ በስቲያ ይካሄዳል። እየተከታተል እንዘግባለን። በዚሁ ላብቃ። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ። እናመሰግናለን። ሰለሞንንም ፍቅሩንም እንዴት አድርገን እንረሳለን። አጓጊ ነው የአፍሪካ ዋንጫ። አጓጊነቱ ደግሞ የቀጠለ ይመስላል። ነገ እንከታተላለን። ሰለሞንና ፍቅሩ ነገም ይመለሳሉ። ለዛሬ እናመሰግናቸዋለን። አሁን የዕለቱ አብይ ርዕስ ብን ሶሊያን ሶሊያና ሽመልስ የክስ መዝገብ ክስ የተመሰረተባቸው ዘጠኙ የኢንተርኔት አምደኞችና ጋዜጠኞች ሰብሳቢው ዳኛ ከችሎቱ እንዲነሱ አቤቱታ አቀረቡ ይላል በመንደርደሪያው ቀጣዩ ዘገባ። በጉዳዩ ላይ ትዕዛዝ ለመስጠት ፍርድ ቤቱ ለነገ ቀጠሮም ይዟል። ይኸው ችሎት እነ ዘላለም ወርቅ አገኘው ያቀረቡትን መቃወሚያ ውድቅ አድርጎ ተከሳሾች የእምነት ክህደት ቃላቸውን እንዲሰጡም ተለዋጭ ቀጠሮ መቁረጡ ተመልክቷል። መለስካቸው አማህ ነው ከአዲስ አበባ የዘገበው እንሆ የፌዴራሉ ከፍተኛ ፍርድ ቤት ባለፈው ሳምንት በሰጠው ብይን መሰረት ዘጠኙ ጦማሪያንና ጋዜጠኞቹ ዛሬ በተያዘው ቀጠሮ ፍርድ ቤቱ ተከሳሾቹ የእምነት ክህደት ቃላቸውን እንዲሰጡ ትዕዛዝ እንደሰጠ ቢናገርም ተከሳሾቹ በጉዳዩ ላይ ተመካክሮ ለመምጣት እንደሆነ ተናግረዋል። ይህ አለመግባባት እንደተፈጠረ ፍርድ ቤቱ ትዕዛዙ መከበር እንዳለበት ገልጾ ተከሳሾቹ የእምነት ክህደት ቃላቸውን እንዲሰጡ ግድ አለ። ይሁንና ከተከሳሽ ጠበቆች አንዱ አቶ አምሃ መኮንን ይህ የሚታለፍ ከሆነ በፌዴራል ፍርድ ቤቶች ማቋቋሚ አዋጅ መሰረት ተከሳሾቹ የጽሑፍ አቤቱታ እንዳላቸው ገልጸው እንዲቀበላቸው ጠየቁ። የተከሳሾቹ አቤቱታ ብዙ ጊዜ የማያጋጥምና ለብዙዎቹ የችሎቱ ታዳሚዎች እንግዳ ነገር ቢሆንም የሕግ መሰረት ያለውና ተገቢ ጥያቄ እንደሆነ የተከሳሾቹ ጠበቃ አቶ አምሃ መኮንን በተለይ ለቪኦኤ አብራር ተዋል አንድ ተከሳሽ ጉዳዩን በያዘ ዳኛ ላይ እምነት ባጣ ጊዜ በተለይ ትክክለኛ ፍትህ ይሰጠኛል ብሎ ባላመነ ጊዜ ያ ዳኛ ከችሎት እንዲነሳ ለማመልከት እንደሚችል በፌዴራል ፍርድ ቤቶች ማቋቋሚያ አዋጅ ቁጥር 2588 አንቀጽ 27 አንድ ላይ አንድ ላይ ተደንግጓል። በርካታ ምክንያቶች ተደንግጓል። ለምሳሌ ዳኛው ከተከራካሪዎቹ ከአንዱ ጋር ዝምድና ካለው ወይ ጉዳዩን ከዚህ በፊት በሽምግልና ወይም በሌላ መልክ ያየው ከሆነ ተብሎ የተዘረዘሩ ተጨባጭ ምክንያቶች አሉ። ከዛ በኋላ ደግሞ መጨረሻ ላይ ደግሞ በማናቸውም ምክንያት ዳኛው ይሄን ጉዳይ በገለልተኛነት አይቶ ፍትሃዊ ውሳኔ ይሰጣል ተብሎ ካልተገመተ፣ ከተከራካሪዎቹ አንዱ ይሄ ጥርጣሬ ካደረበት ያ ዳኛ ከችሎት ይነሳልኝ ብሎ ሊያመለክት ይችላል። ባቤ ጦር መሰረት እነዚህ ሁለቱ የተቀሩት ዳኞች ውሳኔ እንዳይነሱ ቢያደርጉ ይህ መሀል ዳኛው የመሀል ዳኛው ራሳቸው ከዚህ በኋላ ለመዳኞች አይከብዳቸው። እንግዲህ ያው በጥንሰ ሀሳብ ደረጃ ዳኞች ያው ነፃ መሆን ያለባቸው ተብሎ ነው የሚገመተው። ነፃ መሆን አለባቸው። ይሄ ጥያቄ ሲቀርብ ሌሎቹ ዳኞች ጉዳዩን በአግባቡ ማየት አለባቸው ማየት አለባቸውም ተብሎ ይገመታል። ግን ጥያቄው የቀረበበት ዳኛም የተለየ ስሜት እንዲሰማው አይጠበቅም። ምክንያቱም ይሄ ሕጉ እንዲህ አይነት ጥያቄ እንዲቀርብ ፈቃድ የሰጠው ምንጊዜም በማናቸውም ሁኔታ ትክክለኛ ፍትሕ መሰጠት ስላለበትና ይህንንም ለማረጋገጥ ነው። ስለዚህ ይሄ ጥያቄም የቀረበበት ዳኛ ለምን እንዲህ አይነት ጥያቄ የቀረበብኝ ከሚል ይልቅ መተባበር ነው የሚጠበቅበት፣ ሕጉ የሚያትም ነው። ለአድማጮቻችን የበለጠ ግልጽ ለማድረግ ከደንበኞቹ መካከል በሙሉ ናቸው በእኒህ ዳኛ ላይ ቅር ያላቸው ወይንስ የተወሰኑ ናቸው? እንዴት ነው? በምን ምክንያት ነው እኒህ ዳኛ እንዲነሱ የፈለጋችሁት? እንግዲህ ከደንበኞቻችን ጋር ያው በሂደቱ ላይ ብዙ ተወያይተናል። ደንበኞቻችን ጋር ያለ ቅሬታ በችሎቱ ሰብሳቢ ላይ ነው። ያው በግልጽ ችሎት የቀረበ ጥያቄ ነው። ችሎቱ ሰብሳቢ ያው ችሎቱን በአግባቡ የመምራት ኃላፊነት ያለባቸው ናቸው። ከዚህ አንጻር ሁሉም ተከሳሾች ተመሳሳይ ስሜት ያላቸው ምንድን ነው የቀጠሮ ጊዜ አንደኛ ሀሳባችንን ለመግለጽ ሙከራ በምናደር ጊዜ ሰብሳቢው ይሄን ሀሳባችን እንዳንገልጽ ከልክለውናል የሚል ነው። ሁለተኛ አቃቤ ሕግ በጣም የተጓደለ ደረጃውን ያልጠበቀ ክስ ሲያቀርብና ክሱም እንድንሻሻል ግልጽ ትእዛዝ ተሰጥቶት ተቆጥሮ አንዱ ለሶስት ተብሎ ተቆጥሮ ተሰጥቶት እያለ ከፍርድ ቤቱ እና አቃቤ ህግም ለጉዳዩ ልባት እንዲሰጥ ክሱ ባጭር ጊዜ እንዲሻሻል ፍላጎት ቢኖር ኖሮ በቀላሉ ሊያሻሽላቸው ወይም ማያሻሽላቸው ከሆነ አላሻሽልም በሚችልባቸው ጉዳዮች የተወሰኑትን ብቻ አሻሽሎ ሌላውን ሳይሻሽል ሲቀር፣ ወዲያውኑ እርምጃ መውሰድ ሲኖርባቸው፣ ሁለተኛ እድል አቃቤ ህግ እንዲያገኝ በማድረግ የተፋጠነ ፍትህ የማግኘት መብታችንን አላስከበሩልንም ነው። መጨረሻ ላይ ደግሞ ባለፈው ቀጠሮ አቃቤት ለሁለተኛ ጊዜ እድል ተሰጥቶትም እንዲያሻሽል ትእዛዝ በተሰጠባቸው ነጥቦች ላይ ምንም ሳያሻሽል ቀርቦ እያለ ፍርድ ቤቱ ባጠቃላይ የራሱን ብይን ራሱ የሻረ በሚመስል ሁኔታ ከዚህ በኋላ ክሱ ተሻሽሏል፣ ስለዚህ ወደ ቀጣዩ ቀጠሮ ክርክር መግባት አለባቸው የሚል ብይን ሲሰጥ ሰብሳቢው ጉልህ ድርሻ ነበራቸው። ይሄ ይሄ ውሳኔ በእርግጥም በሶስቱም ዳኞች ተነገረ ቢሆንም፣ እንግዲህ ደንበኞቼ እያሉ ያሉት ይሄ ውሳኔ የእሳቸው ተጽዕኖ ያለበት ነው። ስለዚህ በአጠቃላይ ከምናየው ሁኔታ እሳቸው ሰብሳቢ በሆኑበት ችሎት ትክክለኛ ፍትህ እናገኛለን ብለን ስለማናምን እሳቸው ከችሎት ይነሱ የሚል ጥያቄ ነው ህጉን መሰረት አድርገው ያቀረቡት። አቶ አማህ ጨምረው እንደገለጹት አቤቱታው ውሳኔ ከተሰጠው በኋላ ፍርድ ቤቱ ቀደም ሲል በሰጠው ትዕዛዝ መሰረት ተከሳሾቹ የእምነት ክህደት ቃላቸውን ይሰጣሉ። በዛሬ ዕለት በዚሁ ችሎት ለብይን ቀርበው የነበሩት በእነ አቶ ዘላለም ወርቅ አገኘው የክስ መዝገብ አቃቢ ህግ የአሸባሪነት ክስ የመሰረተባቸው ሌሎች አስር ግለሰቦች ናቸው። ተከሳሾቹ ቀደም ሲል የክስ መቃወሚያ አቅርበው አቃቢ ህግም ለተቃውሞ መልስ ሰጥቶ ነበረ። ፍርድ ቤቱ የሁለቱንም ወገን ክርክር መርምሮ በሰባተኛና በስምንተኛ ተከሳሾች ላይ አቃቢ ህግ ካቀረባቸው ክሶች ጥቂት ማሻሻያዎች እንዲያደርግ ከማዘዝ በስተቀር አብዛኛውን የአቃቢ ህግ ክስ ተቀብሎ የተከሳሾችን ተቃውሞ ውድቅ አድርጓል። ስለሆነም ተከሳሾቹ በቀረበው ክስ መሠረት የእምነት ክህደት ቃላቸውን እንዲሰጡ ፍርድ ቤቱ ለየካቲት 11 ቀን 2007 ዓ ም ተለዋጭ ቀጠሮ ቆርጧል። ተከሳሾቹ ከዚህ ቀደም ላቀረቡት የማረሚያ ቤት አያያዝ አቤቱታም በዚሁ ቀጠሮ ውሳኔ እንደሚሰጥ ፍርድ ቤቱ ገልጿል። አቃቢ ህግ በነዘላለም ወርቅ አገኘሁ መዝገብ ክስ የመሠረተባቸው ዘላለም ወርቅ አገኘሁ የአንድነት ፓርቲ የአመራር አባላት የነበሩት አቶ ሀብታሙ አያሌው፣ አቶ ዳንኤል ሽበሺ፣ የሰማያዊ ፓርቲ አመራር አባል አቶ የሸዋስ አሰፋ፣ የአረና ፓርቲ አመራር አባል አቶ አብርሃ ደስታ፣ አቶ ዮናታን ወልዴ፣ አቶ አብርሃም ሰለሞን፣ አቶ ሰለሞን ግርማ፣ አቶ ባህሩ ደጉና፣ አቶ ተስፋዬ ተፈሪ ናቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የኬንያ መንግስት በአገሪቱ ታሪክ የመጀመሪያ የሆነ በውጭ አገር የሚኖሩ ዜጎቹን የተመለከተ አዲስ ፖሊሲ አውጥቷል። ፖሊሲው ኬንያውያን በአገራቸው መዋለንዋይ በማፍሰስ በተለያዩ የሥራ ዘርፎች እና በአገሪቱ ልማት እንዲሳተፉ ለማድረግ የታለመ ነው። ይሁንና ከአገሩ ውጭ ከሚኖረው ኬንያዊ በሙሉ የትኛው የማኅበረሰብ ክፍል ስለዚህ ፖሊሲ ያውቃል የሚለው ግን ሌላ ራሱን የቻለ ታሪክ ነው ስትል ሂላሪ ሂውለር ከናይሮቢ ለአሜሪካ ድምጽ ባጠናቀረችው ዘገባ አመልክታለች። ቆንጅት ታየነች የምታቀርበው። የኬንያ ፕሬዚደንት ኡሁሩ ኬንያታ በውጭ የሚኖሩ ኬንያውያንን የሚመለከት አዲስ ብሔራዊ ፖሊሲ መቀረጹን ይፋ ያደረጉበትን መግለጫ በአለም ዙሪያ የሚኖሩ ኬንያውያን ያደመጡት በጥሞና ነበር። ኬንያ እንደ ብዙ የአፍሪካ ሀገሮች ሁሉ ብዙ ልጆቿ በየሀገሩ ተዘርተዋል። በዓለም ዙሪያ ሶስት ሚሊዮን ኬንያውያን አሉ ነው የሚባለው። እንደ ብዙዎቹም የአፍሪካ ሀገሮች የኬንያም ኢኮኖሚ በውጪ በሚኖረው ማህበረሰብ በሚላከው ገንዘብ ሲደጎም ነው የኖረው። ባለፈው አመት የተላከው ገንዘብ በኬንያ ማዕከላዊ ባንክ ስሌት መሰረት አንድ ነጥብ ሶስት ቢሊዮን ዶላር ገደማ ይደርሳል። የአፍሪካ መንግስታት በውጪ ያሉ የሀገሮቻቸውን ሰዎች ስራዬ ብለው በቀጥታ ማነጋገር እየተለመደ አይደለም። የኬንያው ፕሬዝደንት ኬንያታ የዳያስፖራ ፖሊሲውን በቅርቡ ይፋ ባደረጉበት ወቅት ባሰሙት ንግግር በውጭ ያሉ ኬንያውያን ለሀገራቸው እድገት አስተዋጽኦ ማበርከት ይችላሉ ብለዋል። የሰለጠኑ ብዙ እውቀት ያላቸውና ሀገራቸውንም የሚወዱ ኬንያውያን በውጭ ሀገሮች ውስጥ በብዛት የሚገኙ በመሆኑ በዳያስፖራ ያሉ ኬንያውያንን ከብሔራዊ የልማት አጀንዳችን ጋር ማስተሳሰር እጅግ የጠነከረ ቅድሚያ የምንሰጠው ጉዳይ ነው። ፕሬዚደንቱ ይህን ቢሉም በውጭ የሚኖሩ ኬንያውያን አዲሱን ፖሊሲ የሚመለከቱት በተለያየ መንገድ ነው። ከምፈርት መዋንጊ የዩናይትድ ስቴትስ ደቡባዊ ክፍለ ግዛት ፍሎሪዳ ጃክሰንቪል ከተማ የኬንያ ዳያስፖራ ድርጅቶች ኮንፌዴሬሽን የተባለ አካል ስራ አስኪያጅ ናቸው። ብዙዎች በውጭ ሀገር የሚኖሩ ኬንያውያን የሀገሪቱ መንግስት እንደሚያገላቸው ነው የሚሰማቸው ይላሉ ሚስተር ኬንያታ በቅርቡ ዩናይትድ ስቴትስን የጎበኙ ጊዜም ቢሆን በአብዛኛው ዘንድ የነበረው ስሜት ይኸው ነው ብለዋል ፕሬዚዳንቱ ያነጋገሩን እንደ ዲያስፖራ እንደ ቡድን ነው አንድ ወይም ሁለት ነገሮችን ነው የነገሩን ከበድ ያሉ ጉዳዮች ላይ ግን የተሰበሰቡት በእኛ እድሜ ካሉ አሜሪካውያን ጋር ነው። እኛን እንዲያውኑ ያሳተፉን። ቤንሰን ካኩዊ ትውልደ ኬንያ የዩናይትድ ስቴትስ ቴክሳስ ክፍለ ሀገር ዳላስ ከተማ ነዋሪ ናቸው። አዲሱ የኬንያ መንግስት ፖሊሲ ወደ ትክክለኛ አቅጣጫ የሚያመራ ጥሩ እርምጃ ነው ብለው ይስማማሉ። በኢንቨስትመንት እድሎች ላይ ማትኮሩ መልካም ነው፣ ምክንያቱም ብዙ ኬንያውያን በሀገር ቤት መዋዕለ ነዋይ አስገብተው ለመስራት ሲነሱ ብዙ እንቅፋት ይገጥማቸዋልና በማለት ቤንሰን አክለው ያወሳሉ። ታዲያ አዲሱ ፖሊሲ በውጭ ሀገር ያሉ ኬንያውያንን መከታተል፣ ስለ ኑሯቸውና ስለ ይዞታቸው በዝርዝር መዝግቦ የሚያዝበት የመረጃ ቢጋር ወይም ዴታቤዝ ማዘጋጀት የአዲሱ ፖሊሲ አካል ሆኗል። አንዳንዶችን የሚያሰጋው ይሄ ነው ይላሉ ቤንሰን ካኩዌ። መረጃህን ለመንግሥት ስትሰጥ ለምን ጉዳይ እንደሚጠቀሙበት አታውቅም። ይህ አንዱ ስጋት ነው። አንዳንድ ሰዎች ያልተመዘገቡት እውነት ለመናገር በዚህ ምክንያት ነው። መንግሥት ይከታተለኛል፣ ያለሁበትን ያውቃሉ። ለምንስ ነው የኔን ሁኔታና አድራሻ ማወቅ የሚፈልጉት? እያሉ ይፈራሉ። በውጭ ሀገሮች የኬንያን ጥቅሞች ማስተዋወቅ በሚለው በሌላኛው የዳያስፖራ ፖሊሲው ክፍል ደግሞ ብዙዎች በውጭ የሚኖሩ ኬንያውያን ደስ ብሎን እናግዛለን ነው የሚሉት። ጃን ጋቾኮ የፍሎሪዳ ጌንስቪል ከተማ ነዋሪ ናቸው። እኔ ቀደም ብዬም ቢሆን የሀገሬን ቱሪዝም ዘርፍ ማስተዋወቅ የበኩሌን እያደረግኩ ነኝ ብለዋል ን ጎረቤቶቼ መጥተው እንዴት ነው ስለ ኬንያ ብዙ ጥሩ ነገር እሰማለሁ፣ ቡናው ግሩም ነው አሉ ሲሉኝ፣ እንዴታ ሄዳችሁ ጎብኙ፣ ሳፋሪው ሌላ ነው፣ ቡናችንን ቅመሱ ትላቸዋለሁ። በደንብ ነዋ ይህንን የማደርገው ለዚያውም፣ ማንም ሳይከፍለኝ። ለምን? አገሬን በጣም ስለምወድ ግን አሉ። የኬንያ ዳያስፖራ ድርጅቶች ኮንፌዴሬሽን ስራ አስኪያጇ ኮምፈርት ሞዋንጊያ የኬንያ መንግስት ዳያስፖራውን ገንዘብ ዝም ብሎ በነጻ ለማለብ ከሆነ የሚፈልገው ትክክል አይደለም። ኬንያውያን ገንዘባቸውን ወደ ሀገር ቤት መላካቸው ያላቸውን ፍቅር የሚያሳይ ሊሆን ይችላል በዚያው መጠን ደግሞ የሚያመለክተው የሀገሩ መንግስት ለራሱ ህዝብ መድረስ አለመቻሉን ነው ብለውም ያብራራሉ ለአንዱ ሆስፒታል ገብቶ የሚታከምበት ለአንዱ ለሰርግ መደገሻ ለሌላው ለትምህርት ቤት የሚከፈል ለዚህ ጉዳይ ለዚያ ጉዳይ ገንዘብ እንልካለን መንግስት ታዲያ ስራችን ዝም ብለን ተሰብስበን ቁጭ ብለን 119 ቢሊዮን ሺሊንግ እያነሳን መወርወር ነው የሚመስለው አይደለም። መንግስቱ ሳያደርግላቸው የሚቀረውን ነው የምንሞላው። መታየት ያለበት በዚያ መልኩ ነው። ዳያስፖራውን ማሳተፍ ባልከፋ ነገር ግን ሀገሪቱ ከመጠን በላይ የዳያስፖራውን እጅ ጠብቃ የምትኖር ከሆነ ደግሞ ስተት ነው በማለት ከምፈርት ሙዋንጊ አስገንዝበዋል። አድማጮች የምትከታተሉት በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ የሚተላለፈውን ስርጭት ነው። እስከ ምሽቱ አራት ሰዓት እንቀጥላለን። አሁን በነጻው የስልክ መስመር 202 205 9942 የውስጥ መስመር 14 ከተቀበል ናቸው። የእናንተ አስተያየቶች ለሰዓቱ እነዚህ እንሰማለን። ቢኒያም ነኝ ከባፍሎ ነው የምደውለው። እንደምን አላችሁ? አዲሱ እና ጓደኛህ ባለፈው እሁድ ያቀረባችሁት ፕሮግራም ሪሊ በጣም አስፈላጊም አንድ ኃላፊነት የሚሰማው ሚዲያም ሊያቀርበው የሚገባው ነገር ነው። መቼም በሽታውን የደበቀ መድኃኒት አይገኝለትም እንዲሉ ሌላው ምንድን ነው እኔ የተሰማኝ በሴትየዋ ላይ ጥያቄ አለኝ። ሰዎቹ ጋራ ያደረጉት ግንኙነት ውይይት የአልኮል መጠጡም ምኑም ምኑም ያ ሁሉ ሪስፖንሲቢሊቲ ስለሚሰማው ሰው በዛን ወቅት ሊነቁ በቻል ነበረ እና እኔ የሴትዮዋ ሙሉ ተሳትፎ አለበት ብዬ ገምተው ወደ ሌላው እንሂድና፣ በዚህ በአባትነን በሚሉት ዙሪያ ስንመለከት ኦርቶዶክሱ ከፍተኛ ችግር እንዳለብን እንገነዘባለን። ቅስናቸውን፣ ምንኩስናቸውን፣ ድቁናቸውን እንዴት እንዳገኙ አናውቅም። ያው ጥቁር ኮፍያ እና ጥቁር ካባ ጢም ያሳደገ መስቀል ያየረገገ አባታችን አባታችን እያልን እየተቀበልን ራሳችን እየገለቡን እየገቡ ናቸው። ጤና ስጠላን ቪዎች ከዩናይትድ ስቴትስ ነው የምደውለው። የደወልኩትም በአቶ ተከስተ ላይ ባለው ውዝግብ ነው። እምነት የኦርቶዶክስ ተዋህዶ ነው። በአቶ ተከስተ የገጠመው በብዙዎች የተደረገ እና በእነሱ የተሸፈነ ጉዳይ ነው። አቶ ተከስተ ጥፋታቸውን አምነው እግዚአብሔርንም የሴቲቱንም ባለቤት ይቅርታ መጠየቃቸውን አደንቃለሁ። ከዚህ የምንማረው እነዚህ ህዝብንና ሃይማኖትን የሚወክሉትን ሰዎች ስንቀርብ በጥንቃቄ እንድንቀርብ ነው። ሰዎች ናቸው እና በስጋቸው ከሌላ በተለየ ፈተና ይደርስባቸው እና ስንቀርባቸው እና ስንረዳቸው በነጠላ ሳይሆን ሁለት ሶስት ሆነን በፊታቸው ብንገኝ ፈተናው ይቀንሳል። ለወይዘሮ የምስራች እና ለአቶ መላኩ፣ ወይዘሮ ዛና መልእክቴ እነሱም አሁን በፈተና ላይ እንዳሉ ነው የምረዳው እና ክርስትናን ስሙን መያዝ ብቻ ሳይሆን ኑረውት ማሳየት አለባቸው። ጌታ ይቅር እንዳለን አቶ ተክርስትን ይቅርታ እንዲያደርጉላቸው ነው እና አቶ መላኩ የክሱን ውዝግብ እንዲያቆሙትና ይቅር እንዲሏቸው በትህትና የምጠይቀው ምክንያቱም ክሱ ዋጋ አያሰጡትም። ጌታ ይቅርታ እንዳስተማረን ይቅር ሊሏቸው ይገባል። ሰላም ሆኖ ያደረሳችሁን አድማጮች እናመሰግናለን። ሌሎቻችሁም በቀረቡ ባዘጋጅናቸው ፕሮግራሞች ላይ አስተያየቶቻችሁን አድርሱ። አሁን ጥቂት ፋታ የምንወስድበት ነው። አዲሱ አረፍ እንላለን። ከዜና ዘገባ ከትረካ ወጣ ተብሎ በሙዚቃ ዘና የሚባልበት። አዎ፣ መልካም ምን መረጥክልን ዛሬ? የተመረጠው የኔ ምርጫ አይደለም፣ ግን በፍላጎት እኔ የምሳተፍበት ነው። ያንተ መሆኑን እጠራጥራለሁ። ሙዚቃው የሚያሳብቅ ይመስለኛል። ቆየት ያለ ዜማ ነው እንዲህ ተወዳጅ ድምጻዊት ናት። እርግጠኛ አይደለሁም ነው ካልክ ትነግረናለህ። ክትክት እና ወይራ አስተራወቀ ያንተ ይሆን? ሰዎችን ማይኩ ድንገት ተከፈተ አዲሱን የእናንተ ልንነጋገር ስንል ለማንኛውም ክብራትና ክብራን አድማጮች የምትከታተሉት በ25 ና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የስቱዲዮ ሰዓታችን አሁን ከሚስቱ ሶስት ሳት ከሰላሳ ስድስት ያመለክታል። እስኪ ሪሰውሮችን ባጫጭሩ በሰሜናዊ ናይጄሪያ ፕሬዚዳንት ጉድላቅ ጆናታን በትናንቱ ዕለት የምረጡኝ ዘመቻ ያካሄዱበት ስቴዲየም ፍንዳታ ደርሶ በርካታ ሰዎች ቆሰሉ። በዚህ ጥቃት ጽንፈኛው ቦኮ ሐራም ይጠረጠራል። እስላማዊ መንግሥት የሽብር ቡድን ቀደም ሲል ይዞት የነበረውን የዮርዳኖስ የጦር ጄት አብራሪ ሙአት አል ካሳስቤህን በሕይወት እያለ በቁሙ አቃጥሎ መግደሉን የሚያሳይ የቪዲዮ መልእክት ወጥቷል። አይሲስ መዋጥን አቃጥሎ የገደለው በአውሬ ማስቀመጫ ትንሽ ሳጥን ውስጥ መሆኑም ታውቋል። የዮርዳኖሳዊ አብራሪ መገደል ዜና የወጣው የዩናይትድ ስቴትስ ውጭ ጉዳይ ምስል ጆን ኬሪ ምርኮኛው በጤና መመለስ ይችልበታል ብለው ተስፋ ጥለውበት የነበረውን አዲስ ጥሪ እንዳስተላለፉ ነው። የአልጀዚራው ጋዜጠኛ ሞሐመድ ፋህሚ የግብፃዊ ዜግነቱን ውድቅ ካደረገ ወይም ከተወ ከእስር ሊለቀቅ እንደሚችል ተገልጧል። እርምጃው ግብጽ ውስጥ ከአራት መቶ ቀናት በላይ የታሰረው ፋሃሚን ለመልቀቅ ምቹ ሁኔታ እንደሚፈጥርም ተመልክቷል። ከፋሃሚ ጋራ ሌሎች ሁለት የስራ ባልደረቦቹም እንዲሁ ሙስሊም ብራዘርሁድ የተሰኘውን ረርታቸዋል በሚል በ2013 መታሰራቸው ይታወሳል። የተባበሩት መንግስታት ድርጅት የዓለም ምግብ ፕሮግራም የሚያሰራጫቸውና የእርዳታ እህል ያለባቸው እሽግ ሳጥኖች ሶሪያ ውስጥ ያለው የእስላማዊ መንግስት አርማ ተለጥፎባቸው በየማህበራዊ ገጾቹ መታየት ጀምረዋል። ይህም በጣም አሳስቦኛል ይላል ደብልዩ ኤፍ ፒ። ዜናው አበቃ። ክብራትና ክቡራን አድማጮች የምትከታተሉት በ25 ና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። ለዚህ ክፍል ቅዳሜ ወዳደረግነው ቅንብር ነው የምንወስዳችሁ። ወደ አዲስ አበባም ይወስድናል። የኢትዮጵያ የቀላል ባቡር ስራ ባለፈው እሑድ በሙከራ ደረጃ እንደተጀመረ የሚታወቅ ነው። የኢትዮጵያ የምድር ባቡር ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ኢንጂነር ጌታቸው በትሩ ስለ ባቡሩ የሙከራ ስራ እና ስለ አጠቃላይ ይዞታው አብራርተዋል። ዘጋቢያችን እስክንድር ፍሬው ነው ያነጋገራቸው፣ ቀጥሎ ይቀርባል። በጣም አመሰግናለሁ ስለ ጊዜዎት፣ ዶክተር ኢንጂነር ጌታቸው በትሩ የኢትዮጵያ ምድር ባቡር ኮርፖሬሽን ዋና ስራ አስፈጻሚ። እንግዲህ በአዲስ አበባ ከተማ ሲካሄድ የቆየው የቀላል ባቡር መስመር ግንባታ የሙከራ ስራ ተጀምሯል። ምን ማለት ነው ሙከራ ሲባል? ዶክተር ጌታቸው ከዚህ ጀምሩልኝ። ይህ የላይት ሬል የባቡር ኢንዱስትሪ ፕራክቲስ ነው። ባቡሩን ሁሉ ሰርተ ትሞክራለህ ስትሞክር አንዱ የቴክኖሎጂ ሙከራ ነው። ባቡሩ ብቻውን ከአንድ ቦታ ወደ ሌላ ቦታ በእኛ ጉዳይ አሁን ከመስቀል አደባባይ እስከ ቃሊቲ ዴፖ ድረስ ያደረገው ምልልስ ነው። መጀመሪያ ባቡሮቹን በራሳቸው እዚያ ጋራጃቸው ውስጥ ሆነው ሲሽከረከሩ ይውላሉ። በዚያ ተሞክርና ጥሩ ነው ትላለ። ኮልድ ራኒንግ የሚባል አለ። ኤሌክትሪክ የሚሰራውን ባቡር በዲዝል ጎትተ መስመሩ ላይ በትክክል መስራት አለመስራቱን ታረጋግጣለ። ከዚያ በኋላ ሆት ራኒንግ የሚባለውን አሁን ኤሌክትሪክ ሰጥተን ያደረግነውን ነው። ያንን የምናደርገው የፕሮጀክቱ ባፈለገህ መንገድ ዲዛይን አድርገህ ባፈለገህ መንገድ የኢንዱስትሪ ፕራክቲሽን ተከትለ ፊዚቢሊቲ፣ ኮንሴፕቹዋል ዲዛይን፣ ዲቴይል ዲዛይን ብለህ ብትሄድ የሎካል ኮንቴክስት አለው፣ የአዲስ አበባ ኮንቴክስት። ያን ለማረጋገጥ ህብረተሰቡን በጠቅላላ ጠርተህ ይሄ ነው ባቡሩ ብለህ ለማርኬት ሪሰርችን ጥያቄዎችን ሰጥታቸው ምን ይመስላችኋል? ይህ ጉዳይ ብለህ ትጠይቃለህ። የከተማውን ታዋቂ ሰዎች፣ የሃይማኖት አባቶች፣ ተማሪዎች፣ ሎካል ኦቶሪቲ፣ በመስመሩ ላይ ያሉትን የህብረተሰብ ክፍሎች የመንግስት ኃላፊዎችንም ይዘህ በመስመሩ ላይ ሄደህ የባቡሩ አካሄድ ይህንን ነው የሚመስለው ብለህ ትጠይቃል ያን ልም ለማድረግ ነው ማለት ነው። እንግዲህ የቴክኖሎጂ ጉዳይ ላይ ቅድም ያነሳሁልህ አለ የፓወር ጉዳዩ እንዴት ነው የሚሰራው? የሲግናሊንግ ጉዳይ እንዴት ነው የሚሰራው? የመኪናው ላይ ትሬል ቬክል የምንለው በመስመሩ ላይ ሲንቀሳቀስ እንዴት ነው የሚሰራው የፐብሊኩ ፐርሴፕሽን እንዴት ይሆናል የምትለው፣ ህዝቡም ከውጪ እያየው እነዚህ እነዚህን ነገሮች ለማድረግ ነው። ይሄ ነው ዓላማው። ዶክተር ጌታቸው እዚህ ላይ ሙከራው ተጀመረ ማለት ግንባታው ተጠናቀቀ ማለት ነው? ምክንያቱም አሁንም ስራዎች እየተካሄዱ እንመለከታለን። ለሙከራ ዝግጁ የሆነውም እርስዎም ቀደም ሲል እንደጠቀሱት ከሰላሳ አራት ኪሎ ሜትር በላይ ከሚረዝመው አጠቃላይ መስመር ከቃሊቲ እስከ ከመስቀል አደባባይ በሚዘልቀው ላይ ነው ሙከራ ሲካሄድ የታየው እና ተጠናቀቀ ማለት ይቻላል። ይሄኛው ሙከራ የተደረገበት መስመር ብዙ ተጠናቋል። የተቀሩ መስመሮች አሁን ወደ መጠናቀቁ አካሄድ ውስጥ እየገቡ ነው ያሉት። ከዚህኛው ጉዳይ ከመስቀል አደባባይ እስከ ቃሊቲ ካለው መስመር ላይ ብዙ የምንማራቸው ነገሮች አሉ። ወዳላለቁትም ስንሄድ መለወጥ የሚያስፈልገን ከሆነ ልንለውጥ፣ ለመማር ያስፈልገን ከሆነ ለመማር። ፕሮጀክቱ የመጨረሻዎቹ ምዕራፍ ላይ ነው ያለው። ምናልባት ከዚህ በኋላ የአጠቃላይ የባቡሩ የሙከራ ጊዜን ጨርሰን በሚያዝያ አካባቢ ለህብረተሰቡ ልንከፍ አስበናል ነው። ይህ ማለት ምን ማለት ነው? በኢንዱስትሪው ፕራክቲስ አንድ የባቡር መስመር ሰርቲፋይድ ሳይሆን ለህብረተሰቡ አትከፍትም። ሁሉንም የኳሊቲ አሹረንስ አካሄዶችን በሲቪል ስራው፣ በኤሌክትሮ ሜካኒካል ስራው፣ በሲግናሊንግ ስራው፣ በኮሚኒኬሽን ስራው፣ በፓወርንም መቀበልና ለመቀበል ስራው ሁሉ ሰርቲፋይድ መሆን አለበት። የደህንነት ማረጋገጫ ስራዎች ማለት ነው። የደህንነት ማረጋገጫ ሳይሆን የኢንዱስትሪ ፕራክቲስ የምንለው መስራት አለመስራቱ ነው። ደህንነት ራሱን የቻለ ፓኬጅ ነው። ይሄም ሰርቲፋይድ ይሆናል። እነዚህን ነገሮች ሳያልፍ ባቡሩ ለህብረተሰቡ አይከፈትም ነው። በዚህ ጉዞ ውስጥ እነዚህ ሁለት ወር ማለት አሁን አለቀ አላለቀ ለምትለው ጥያቄ መልስ እየሰጡ የሚሻሻሉ ጉዳዮች ከሎካል ኮንቴክስቱ ጋር ከአዲስ አበባ ሁኔታ ጋር እያስተካከል ሳንሄድ ለህብረተሰቡ አንከፍትም ነው፣ ፎር ዘ ሬኮርድ ፕሮጀክቱ ማለቅ የነበረበት ቅዳሜ ዕለት ነው። ቅዳሜ ሰርቲ ፈርስት ኦፍ ጃንዋሪ ቱ ታውዘንድ ፊፍቲን ፕሮጀክቱ የመጀመሪያ ባቡር ማስኬድ አለበት ነው ያል ነው ያና ማስኬድ አለበት ሲባል ዶክተር ጌታቸው ህዝብ ማጓጓዝ መጀመር አለበት ማለት ነው አይደለም። ማስኬድ አለበት ማለት የባቡር መስመር አለ፣ ያ የባቡር መስመር ላይ ባቡር መሄድ ይችላል ማለት ነው። ሰው ውስጡ ሆኖ መሄድ ይችላል ማለት ነው። ይህን ፐብሊክ ኢንጌጅመንቱ ግን ሌላ ራሱን የቻለ ስራ ነው። ኢንሹርድ ያልሆነ መስመር ላይ ማስገባት በኢንዱስትሪ ፕራክቲስ አይፈቀድም። ምክንያቱም ከዚያ በኋላ ለሚመጣ ኮንስኮንስ ተጠያቂ ኮንትራክተሩም እሺ ብሎ አይከፍትልህም በር። እኛም የኢትዮጵያ ምልብራዊ ኮርፖሬሽንም ይህንን ጉዳይ ውስጥ እጃችን አናገባም ግን ቴስት ለማድረግ ስታደርግ ብዙ የኮንትሮል ስራዎችን ሰርተህ ነው የምታደርገው። ከላይ እስከ ታች ጥብቅ ባለ ሁኔታ ውስጥ እያለፍክ ነው የምታደርገው። ያንን ነው ያደረግ ነው። ያንን ለማድረግ ማይልስቶን አለ። ማይልስቶኑ ጃንዋሪ ሰርቲ ፈርስት ነው፣ ቅዳሜ ዕለት ነበር። እኛ ሁድ ነው ያደረግ ነው፣ ፌብሩዋሪ ዋን ማለት ነው። በእኛ ግምት በጥራት በተባለበት ውል የገንዘብ እና የጊዜ ውል መሰረት ፕሮቪዥ ያደረግነውን ለመፈጸም ችለናል። የተቀሩትን ከዚህኛው መስመር በመማር ያሻሻል በሁለት ወር ውስጥ ምናልባት ከሁለት ወር ተኩል በኋላ ለህብረተሰቡ ከፍተን ስራው ይጀምራል ነው ነው ህዝብ ማጓጓዝ ይጀምራሉ። ከሁለት ወር በኋላ ሁለት ወር ተኩል እንደገና እሷንም ኔጎሽት እንዳታደርግብኝ፣ ሁለት ወር ተኩል በላይ ሊወስድብን ይችላል። ይሄ ነው ግን እንዲህ ኮንሲደሪንግ ይሄን ሁሉ ጣጣ አልፎ እዚህ ጋር መድረሱ እኛ በጣም ደስተኞች ነን። ከህብረተሰቡም ያገኘነው ፊድባክ በጣም ጥሩ ነው። ጥሩ ነው። ዶክተር ጌታቸው ሌላ መሰረታዊ ጥያቄ ላንሳ። ለምሳሌ ባቡሩ በሙከራው ጊዜ የተመለከትነው አይነት ነው ወይም የሚሆነው? ስንት ተሳቢዎች ይኖሩታል? ከዚህ ከዚህ ጋር የተያዙ ጥያቄዎች የሚያነሱ የተለያዩ ሰዎች አሉ። አሁን የበቀደሙን ሙከራ ከተመለከቱ በኋላ በየስንት ደቂቃ ሆነ ሰው መሰረታዊ መረጃ ይስ። አርክቴክቸሩም ጥሩ ነው። የሁለት ሺ አስራ አራት በፈረንጆች አቆጣጠር ያለ ቴክኖሎጂ ነው። ኤር ኮንዲሽን ነው፣ ውስጡ ቪዲዮ አለው፣ ሲሲቲቪ አለው፣ ሙዚቃ መስማት ትችላለህ። በጣም ሞደርን ዘመናዊ የሆነ ነው። ስለዚህ ያየነው ያ ባቡር ነው የሚሆነው። ሎኮሞቲቮችን በሚመለከት በመስመሩ ላይ አንዱ ባቡር እስከ ሶስት መቶ ሰዎች መያዝ ይችላል። ሁለት ባቡር ከጨመርክበት ይችላል። ሲስተሙ ወደ ስድስት መቶ ሰዎች ማንሳት ይችላል ማለት ነው። ይህ በመሆኑ ለአዲስ አበባ ከተማ በዚህ መስመር ላይ በኢስት ዌስት ከጦር ኃይሎች እስከ አያት፣ ከጊዮርጊስ እስከ ቃሊቲ ዴፖ ላለው የትራንስፖርት ግብአት በጣም ጥሩ መልስ ነው ብለን ነው የምናስበው። ምክንያቱም ሁሉንም ነገሮች ያሟላል። አንደኛ አስተማማኝ ይሆናል። ጋይድ ትራፊክ ስለሆነ በአንድ መስመር ላይ ሌላ ጣልቃ የሚገባበት ነገር የለም። ኤቭሪ ሲክስ ሚኒት የስድስት ደቂቃው ባቡር ፍሪኮንሲ ያለው ይመጣል። አንዷን ባቡርህ ብታመልጥ የምትቀጥለዋን ባቡርህን ከስድስት ደቂቃ በኋላ ታገኛታለ እንደ ማለት ነው። እንዲያውም ይህንንም ማሻሻል ይችላል። መጨረሻ ላይ ዲዛይን የሆነ እስከ ዘጠና ሰከንድ ድረስ ነው። ይህን አሁን አናደርግም። ወደፊት በሂደት ከአምስት ዓመት ምናምን ጊዜ በኋላ የምናደርገው ነው። ለአዲስ አበባ ጥሩ የትራንስፖርት ግብአት ነው፣ በመስመሩ በኮሪደሩ ላይ እንዲያውም ይሄ ብቻ አይደለም። የአፍሪካ ሀገር ኃላፊዎች እየመጡ እንዴት ነው የሚሰራው እንዴት አድርገን ልንሰራው እንችላለን እያሉ ከኛ ምክር እየጠየቁ ነው። ለከተማውም የከተማ ገጽታ ሰጥቶታል። ይሄው ባቡር ነው የሚሆነው። የመጨረሻ ጥያቄ አድርገዋለሁ። ዋጋው ምን ያህል ይሆናል? ዶክተር ጌታቸው ለምሳሌ ይሄንን የማስተዳደሩ ኃላፊነት ለአንድ የቻይና ኩባንያ እንደተሰጠም መረጃዎች ሲወጡ ቆይተዋል። በማን ነው የሚተዳደረው? ለምሳሌ የመጓጓዣ ዋጋ ውስጥ ስንት ይሆናል? የአዲስ አበባ ቀላል ባቡር የአዲስ አበባ ከተማ ጉዳይ ነው የኢትዮጵያ ምድር ባቡር ኮርፖሬሽን ጉዳይ አይደለም። ታሪፍን በሚመለከት የአዲስ አበባ ከተማ ከንቲባ ናቸው የሚወስኑት እንጂ ኢትዮጵያ ምድር ባቡር ኮርፖሬሽን አይደለም የሚወስነው። ግን እንዲሁ አንድ ነገር እንትን ለማድረግ ይሄ የፐብሊክ ትራንስፖርት ነው፣ ሶሻል ኢንፍራስትራክቸር ነው። ዋጋው አሁን ካለው የትራንስፖርት እንትን የሚስተካከል ነው እንጂ የሚበልጥ አይደለም ነው ያለን። ያሁን ትናትና መረጃ የሚያመላክተን የማኔጅመንት ኮንትራክተሩ ስራ ኦፕሬት ማድረግ ነው፣ መንቴን ማድረግ ነው፣ ዲስፓች ሴንተሩን ኮንትሮል ማድረግ ነው። ኤክሲት ስትራቴጂ አለው። እሱ ሲወጣ እኛ የምንረከብበት አካሂድ አለው። ለምሳሌ የመጀመሪያ ደረጃ ኤክስፓትሬት አርባ ሁለት ፐርሰንት እና ሎካል ሀምሳ ስምንት ፐርሰንት ነው። ውጭ ሀገር እኛ አሰልጥነን ያመጣናቸው ወደ ሁለት መቶ ሀምሳ የሚሆኑ ትሬን ማስተርስ የምንላቸው የባሩ ልጆች ማለት ነው። ሌሎችንም ይሄ ሜይንተነንስ እንትኑን ዴፖ ሜይንተነንስ እና ሲግናሊንጉን የሚሰሩ ልጆች አሉ። አሁን ገብተዋል። እነሱም ባለፈው ሳምንት ነው አዲስ ያገቡት። እነዚህን ሁሉ አጠቃሎ ማኔጅመንት ኮንትራክተሩ እንደ ኃላፊ ሆኖ ይሰራል የሚቀጥለው አመት ይቀንሳል። የእሱ ፕሬዘንት ሀያ ሰባት ፐርሰንት ነው እሱ የሚሆነው። ከዚያ በኋላ አስራ ሶስት ፐርሰንት ሆኖ በአራተኛው እና በአምስተኛው አመት ኢትዮጵያውያን በጠቅላላው መቶ ፐርሰንት ኢትዮጵያውያን ሆነን እንሰራለን። ኦፐሬሽኑና ሜንተናንሱ ነው የምንለው። ይህንን ልምድ ይህንን አካሄድ ያሰብነው ነው እኛ በቤንችማርክ ያደረግነው የኢትዮጵያ አየር መንገድ ኢትዮጵያ አየር መንገድ ከጅምሩ ቲ ደብሊው ኤ እንዲያውም የአሜሪካ የትራንስ ወልድ አትላንቲክ የሚባል የኤርላይን ካምፓኒ ነው እዚህ ያደረሰው። የመጀመሪያዎቹን የጅማሬ አመቶች እሱ ነው የሰራላቸው። ፓይለቶቹንም ኋላ ሰልጥነው መጨረሻ ላይ ቲ ደብሊው ኤ ጥሎወጣ የኢትዮጵያ አየር መንገድ በኢትዮጵያውያን ተተካ። አሁንም አካሄዳችን ይህን የመሰለ ኢንፍራስትራክቸር ሰርተን ዝም ብለን እኛ ገብተን እንትን እናደርጋለን ብንል አቅሙ የለም። ይሄንን እኛ ተቀብለናል ስለተቀበል ክሊርሊ ዲፋንድ የሆነ የመውጫ እንትን ያለው ኩባንያ መጥቶ ስራውን ይሰራል። እኛ ቁጭ ብለን እሱ የሚሰራውን ተምረን መጨረሻ ላይ እንረከባለን። ይሄ ነው አካሄዱም የጠየቀኝ የ የማኔጅመንት ኮንትራክተሩን ጉዳይ ነው። የማኔጅመንት ኮንትራክተሩ ጉዳይ ይሄ ነው። ዶክተር ኢንጂነር ጌታቸው በትሩ፣ የኢትዮጵያ ምድር ባቡር ኮርፖሬሽን ዋና ስራ አስፈጻሚ፣ በጣም አመሰግናለሁ ስለ ጊዜው በአሜሪካ ድምጽ ሬዲዮ አድማጮች። እኔም በጣም አመሰግናለሁ አድማጮች። አሁን ወደ ተከታዩ ቅንብር ነው የምናልፈው። ሀኪሞን ይጠይቁ ሳምንታዊው አዩ ሐኪሙን ይጠይቁ ለምሽቱ በህክምናው አነጋገር ስሊፕ አፕኒያ በመባል የሚታወቀው የህመም አይነት ከሚገጥሙ ችግሮች በተለይ የትውስታ መቀነስን አስመልክቶ ከአድማጭ የተላተን ጥያቄ መነሻ በማድረግ የተሰናዳ ቅንብር ሁለተኛ ክፍል ነው ይዞ የቀረበው። ሙያዊ ትንታኔውን የሚሰጡን ዶክተር ደረጀ ሳሌ በዚህ በዩናይትድ ስቴትስ ቴክሳስ ክፍለ ግዛት ፎርት ወርዝ የሳንባ ህመምና ከእንቅልፍ ጋር የተዛመዱ የጤና ሁከቶች ሐኪም ናቸው። በተጨማሪም ልዩ የህክምና ክብካቤ የሚጠይቁ የህመም ሁኔታዎች ክሪቲካል ኬር የሚባሉት ባለሙያም ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ዚያ ተገቢው የምሽቱን ሳምንት እልባት ካደረገበት ይቀጥላል። መልካም አመሰግናለሁ። አዲሱ የዶክተር ደረጀ ወደርሶ ልምጣ። የስሊፕ አፕኒያ ቀደም ብለን በስፋት ያስተዋወቅነው የህመም ሁኔታ የህመሙን ምንነት በማስታወስ ብንጀምር፣ ማንኳረፍ ነው መነሻ ያደረግነው። ግን እስኪ መለያዎቹን ያስታውሱ። አመሰግናለሁ አሉላ። በጥያቄው ላይ እንደተመለከተው የስሊፕ አፕኒያ ወይም ደግሞ የላይኛው የአየር ቧንቧ ሰዎች በመኝሳ ያሉ የመጥበብና አንዳንድ ጊዜም ደግሞ በቅጥፈት የመዘጋት በሽታ ብዙ ጊዜ በማንኳረፍ ይገለጣል። ይሄ ማለት የሚያንኳርፉ ሰዎች ከዘጠና ፐርሰንት በላይ በስሊፕ አፕኒያ የተጋለጡ ናቸው። አንዳንድ ጊዜ ግን ጥቂቶቹ ማንኳርፍ ብቻ ይሆናል። ይሄ እንደይቶ ለማወቅ ሰዎች የስሊፕ ስፔሻሊስት የሚባሉትን ሐኪሞች በማየት የእንቅልፍን ሁኔታና ስርዓት የሚከታተሉ እርስዎን መሰል ሐኪሞች ልክ ነው። እነሱን በማየት እነሱ ደግሞ የእንቅልፍ ጥናት ማዕከል አላቸው። በዛ ሄደው በሽተኞቹ አንድ እንዳስፈላጊነቱም ሁለት ሌሊቶች በማደር ልዩ ጥናት ይደረጋል እና የበሽታው ማረጋገጫ ይመጣል። ከማረጋገጫውን በፊት ልክቶች አሉ፣ ብዙ ይሄንን የሚጠቁሙ ዋነኛው፣ ቅድም እንዳነሳ ነው ማንኳረፍ ቢሆንም ሌሎቹ ግን ብዙ ሰዓት አልጋ ላይ ተኝተው ከአስር እስከ አስራ ሁለት ሰዓት ሌሊት አጥፍተው ነገር ግን ሲነሱ አንድ ሰዓት የተኙ ያህል እንኳን እንቅልፍ የማጣጠም የሌላቸው ሁልጊዜ በድካም የሚመላለሱ፣ ጠዋት ሲነሱ ከአልጋ ለመውረድ ከፍተኛ ጫና ያለባቸው ራስ ምታት፣ እንደዚሁም አፍ የመድረቅ ቀኑም ደግሞ በጣም ከፍተኛ ድካምና ስራ አንድ መወጣት የሚቸገሩ ብሎም ባገኙት ቅጥፈታዊ አጋጣሚ ሁሉ እንቅልፍ የሚያሸልባቸው መኪና እንኳን የቀይ መብራት አቁሟቸው የሚተኙ ብዙ ሰዎች እንዳሉ ነው የምንረዳው። ይህን በሚመስሉ መንገዶች ይገለጣል። በትንሹ የቶልቶሎ የሚቆጡና በትንሹም የመናደድ ባህሪንም ሊያስከትል ወይም ዲፕሬሽን ተብሎ የሚጠራውንም ለማስከተል የሚችል ይሆናል። መልካም። ለዚህ በእንቀልፍ ወቅት ትንፋሽ የማጠር ሁኔታ ሊያስከትሉ የሚችሉ በመንስኤነት የሚታዩ ችግሮችን ቢያስረዱን። ምንድን ናቸው ለዚህ ችግር የሚያጋልጡ የሚታወቁ በጥናት የተረጋገጡ መንስኤዎች አሉ? ያው ለችግሩ የሚያጋለጡ ቅድመ ሁኔታዎች በዋናነት የሚታወቀው የሰውነቱ ውፍረት መጨመር ነው። ያ ማለት በሰው ከሰውየው ቁመት አንጻር የሰውየው ውፍረት ወይም በእንግሊዝኛው በዲማስ ኢንዴክስ ይሉታል። በዛ አይነት ውፍረት ከቁመታቸው አንጻር ብዙ ወፍራም የሆኑ ሲሆን እንደዚሁ የአየር ቧንቧቸው አካባቢ የሚጠራቀመው የስብ ወይም ፋቲ ቲሹ ለእንዲህ አይነቱ ነገር ያጋልጣል። ሁለተኛው ግን አንዳንድ ሰዎች መጠነኛ ጥሩ የሰውነት አቋም እያላቸው ውፍራም ሳይሆኑ ማለት ነው። በተፈጥሮ እንዲሁ የአየር ቧንቧቸው ፍጥረት ችግር ያለበት ይሆን እና ካፈጣጠሩ እንደዚሁ ችግር ሊኖረው ይችላል። እነዚህ ጥቂቶች ናቸው። በአብዛኛው ግን የሰውነት ውፍረት ነው የመጀመሪያው ቅድመ ሁኔታ። አንድ ሰው ለዚህ ሕመም ሁኔታ ከተጋለጠ በኋላ ሊያስከትላቸው የሚችላቸው የጤና ችግሮች በርካታ መሆናቸው ይታወቃል። ቅድም ወዲያውኑ የሚታዩትን ያ ሰው በቂ እንቅልፍ ካለማግኘቱ በረጅም ሰዓት ተኝቶም ምንም በቂ እንቅልፍ እንዳላገኘ ሰው ነገ ተዳክሞ የሚታይበት ሁኔታ ጭምር አስረድተዋል። በጤና ችግርነት ይሄ መንስኤ ሆኖባቸው የሚከተሉ ዋና ዋና የሚባሉ የህመም አይነቶች የትኞቹ ናቸው? ምንድን ነው የሚያስቸግረው የሚያስከትለው ይሄ የህመም ሁኔታ በቀጥታ አመሰግናለሁ። አሉላ፣ ቅድም በመንደርደሪያው እንደ ተናገርኩት ዋነኛ የበሽታው ማዕከላዊ ችግር ሰዎች ኦክሲጅን በቂ ኦክሲጅን ወደ ሳምባቸው ለመሳብ መቸገራቸው ነው። ያም ደግሞ እንዳልኩት በደም ውስጥ የሚመላለሰውን ኦክስጅን ይቀንሰዋል። ያም ደግሞ በብዙ ለሰውነት ክፍሎች በተለይም በተለይም ኦክስጅን በጣም በአንገብጋቢነት የሚያስፈልጋቸው እንደ ልብ እና እንደ ጭንቅላት ወይም አንጎል አይነቶቹ የሰውነት ክፍሎች ያ ጥረት ይኖርባቸዋል። በዚህ ምክንያት በሰውነት ውስጥ ከፍተኛ ውጥረት ይፈጠራል። እንደነ አድረናሊን ወይም ሌሎችም የውስጥ ኬሚካሎች ማምረት ይገደዳል። እነዚህ ደግሞ በጤና ላይ አሉታዊ ውጤት ነው ያላቸው ለምሳሌ የደም ግፊት፣ አንድ ሰው በከፍተኛ የደም ግፊት ይሆናል። ብዙ ጊዜ ለመድኃኒትም አስቸጋሪ ብዙ መድኃኒቶችን የሚጠይቅ ከአንዱ ወደ ሌላው፣ ወይም የመድኃኒቱ አይነት እየተቀየረ ብዙም ደግሞ ሌላ ሌላ አይነት መድኃኒት ወይም እያንዳን ዶሴጁ እየጨመረ እየተሰጣቸው ሁሉ አስቸጋሪ ይሆናል ለመቆጣጠር። ሌላ ደግሞ የልብ በሽታ ይኖራል፣ የልብ አመታት ዝብርቅርቅ የሆነ ወይም ኤትሪያል ፊብሪሌሽን የሚባል ከህርት አታክ የምንለው የልብ በሽታ ሁሉ ያጋልጣል። ሌሎቹን ለመጥቀስ ያህል ስትሮክ ወይም ያንጎል ውስጥ ደም መፍሰስ፣ ይህንን የመሳሰለና ሽባነትን የሚያስከትል እንደውም በቅርብ የወጡ ጥናቶች እንደሚያስረዱት የስኳር በሽታም ከዚሁ ጋር የተዛመደ ሆኖ ይገኛል። ሌላው በተግባር የምናየው ነገር ሰዎች በእንቅልፍ ጥረት ሲጠቁ እና መኪና በሚነዱበት ጊዜ ከፍተኛ የሆነ አደጋ ራሳቸውም ላይ ሆነ በሌላው ነጂ ላይ ብዙ ጊዜ ያደርሳሉ። እነዚህም የመሳሰሉ ናቸው። በማንኳረፍ ብቻ ደጋግሞ የሚጋለጡ ሰዎች እንደገለጹት አብረዋቸው ያሉት የትዳር ጓደኛ ወይም ሌሎች የቤተሰብ አባላት አንድ ሰው ከፍተኛ የማንኳረፍ ችግር ባለበት ጊዜ ተገቢውን የጤና ምርመራ፣ በእርግጥ ይህ አሁን እየተወያየንበት ያለ ነው፣ በእንቅልፍ ወቅት ትንፋሽ የማጠር ወይም የማጣት ችግር አለመሆኑን ማረጋገጥ እንዳለባቸው አጽንዖት ሰጥተው እያስረዱን ነው። ልክ ነው አሉላ። እንደዚሁ ብዙ ጊዜ ችግሩን የሚነግሯቸው ለበሽተኞቹም ባለትዳር ከሆኑ አብረው ያሉት ባለትዳሮች ወይም ሌሎች የቤተሰብ አባላት ናቸው። ያ ደግሞ እንደ መነሻ ይሁን እንጂ ራሱ በሽተኛው ብዙ ለውጦችን ያያል፤ የሰውነት ድካሙ፣ የመሳሰሉትን ቅድም የጠቀስናቸውን። ስለዚህ ምንም ጊዜ ሳይሰጥ ከማንኳረፍ ያለፈ እንደ ልብና ጭንቅላት ውስጥ ደም መፍሰስ፣ እንዲሁም የስኳር በሽታ፣ የመኪና አደጋ፣ እንደዚሁም ደግሞ በሚሰሩት ስራ ላይ ውጤታማ አለመሆንን የሚያስከትል መሆንን ተረድቶ በተቻለ ፍጥነት የእንቅልፍ ባለሙያ ሐኪሞችን በማግኘት የእንቅልፍ ማዕከል ሄዶ ጥናት በማድረግ ሕክምና ማግኘት ይገባል። በተጨማሪ የሰውነትን ክብደት መቆጣጠር፣ እንቅስቃሴ በኤክሰርሳይዝ ወይም አመጋገብን የመሳሰሉ እርምጃዎችን በመውሰድ መከታተል ይቻላል ማለት ነው። በህክምና ያልተረዳ ስሊፕ አፕኒያ የተባለው የህመም ሁኔታ ሊያስከትላቸው የሚችላቸውን መዘዞች፣ የህመም ሁኔታዎች ነው ያስረዱን ዶክተር ደረጀ። በህክምና ወረገድስ ምን አይነት አማራጮች አሉት? ለዚህ የህመም ሁኔታ የተጋለጠ ሰው በቤት ውስጥ ሊደረጉ ከሚችሉ ጥንቃቄዎች በዘመናዊ ህክምና በሀኪም ሊረዱ እስከሚችሉት ድረስ እነኝን በየደረጃው ሊሞክር ይችላል የሚሉት ካለ አንድ ዋነኛ ቅድመ ሁኔታ የሰውነት ውፍረት ስለሆነ፣ ውፍረትን ለመቀነስ አመጋገብን መቆጣጠር፣ ኤክሰርሳይዝ ወይም እንደዚህ አካል እንቅስቃሴን በዘውትሮና በተለምዶ ማድረግ፣ ስለዚህ ብቻ ሳይሆን ለሌላም እንደሚያስፈልጉ እናውቃለን። እነዚህ ናቸው። ግን በቤት ውስጥ ሌላ የሚደረግ ብዙም አማራጭ ስለሌለ ሀኪሞቹ የሚሰጡት ትሪትመንት ህክምና ህክምና ስላለ በዛ መንገድ መግኘት ነው የሚሻለው ብዬ እላለሁ። ዶክተር ደረጀ ሳህሌ አዮ የሳንባና የእንቅልፍ ህክምናዎች ልዩ ባለሙያ ለተከታታይ ውይይታችን ለጊዜው አመሰግናለሁ። እግዜር ይስጥልኝ፣ አመሰግናለሁ አሉና። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከ3 ሰዓት ጀምሮ በሚያስተላልፈው ስርጭት በዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃል። አስተናግናችኋል አከበደና አዲሱ አበበ ከአቀናባሪው ንጉሴ የታምሩ ከተቀሩት የክፍል ባልደረቦች ከዛሬ ዋና አዘጋጅ አዳነች፣ እንዲሁም ከሁሉም ጋር ሆነ እንሰናበታል። ነገ ሐሙስ ነገ ረቡዕ ነው። ነገ ረቡዕ ከ3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመልሳለን። አሁን የትግርኛ ፕሮግራም ይቀጥላል።